ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። ዶክተር አበራ ሞላ ዘርፈ ብዙ በሆኑ መስኮች ስመጥር ተጠባቢ ናቸው። በእንስሳት ሕክምና ዘርፍ የመድን ማነስን በማስወገዱ ረገድ ካለም አቀፍ ሳይንቲስቶች ተርታ በግንባር ተሰላፊ ናቸው። የግዕዝ ፊደል ተጠቃሚ ኢትዮጵያውያንን በዘመናዊ ኮምፒውተርና የእጅ ስልኮቻቸው እንዲተይቡ አስችለዋል። በቀዳሚው ክፍል አንድ ውይይታችን የግለ ሕይወት ታሪካቸውን ትረካ የሚጀምሩት ከትውልድና እድገት ስፍራቸው ነው። እኔ የተወለድኩት ሸዋ ጠቅላይ ግዛት ሰንዳፋ ከተማ ነው። አዲስ አበባ አጠገብ ያለችው ትንሽ ከተማ። በልጅነቴ ቤተሰቦቼ ወደ ቄስ ትምህርት ቤት እንደዚህ ያላቁኝም። ያኔ ትምህርት ቤት መሰራት ስለጀመረ አዲስ ትምህርት ቤት ነበር። እዛ ነው የጨመሩኝ። በአምስት አመቴ ነው ትምህርቴን የጀመርኩት። አስራ ሁለት አመቴ ነው የጨረስኩት አንደኛ ደረጃ ትምህርቴን፣ ጅማ ሰንበቴ ትምህርት ቤት። ሁለተኛ ደረጃ ትምህርት ቤት የተማርኩት ኃይለማርያም ማሞ ነው ደብረ ብርሃን እዚያ ዩኒቨርሲቲ እና ሌሎች ብዙ ቦታዎች ጭራርሼ በመጨረሻው ኮሎራዶ ስቴት ዩኒቨርሲቲ መጥቼ ትምሬ እዚሁ ነው የቀረሁት። በመካከሉ አንድ አመት የጎጃም ጠቅላይ ግዛት ተጠባባቂ ኃላፊ ሆኜ ሰርቻለሁ። እዚያም እንደገና ከእንስሳት ሕክምና ዲግሪን ካገኘሁ በኋላ የከፋና የኤልባቦር ጠቅላይ ግዛት ቶች ኃላፊ ሆኜ ሰርቻለሁ። ደብረ ዘይት የሚገኘውም የእንስሳት ሕክምና ትምህርት ቤት የረዳቶች ሐኪሞች ዛም ትንሽ አስተምር ያለሁ እዛ ወዲያ ፈረንጆቹ አስራ ዘጠኝ መቶ ሰባ አምስት ለከፍተኛ ትምህርት እዚህ ኮሎራዶ መጥቼ እዚሁ ቀርቻ አለሁ። በመካከሉ አግብቼ ስለ ነበር ሶስት ልጆች ወልደናል። አሁን የአራት የልጅ ልጆች ቤተሰቦች ነን። በእንስሳ ሕክምና ሙያ ላይ የተሰማርተው ባሉበትም ጊዜ ያበረከቷቸው ታላላቅ የምርምር ውጤት ስራዎች አሉ። እነዛ ምን ይመስላሉ? ምን ምን አይነት ነገሮችን ነው በዚህ ሙያ ዘርፍ ያገኙት? ያስ ለአሜሪካም ሆነ ለተቀረው ዓለም ምን ማለት ነው? ይሄ ትንሽ ሳስረዳ ያስቸግር ይሆናል፣ ግን በተቻለ መጠን ለማቅለል እሞክራለሁ። ምንድን ነው የሆነው፣ እንስሳት የበሽታ መከላከያ መድህን እንደ ሰው ልጆች ማህፀን ውስጥ አያገኙም። ኢሚኖግሎብሊን የሚባል ሞለኪል አለን። ያንን የሚያገኙት ከተወለዱ በኋላ እንገር ሲጠጡ የመጀመሪያውን ወተት ያን ሲጠቡ ያ ነገር ሳይቀየር ኢሚኖግሎብሊን የሚባለው የበሽታ መከላከያ ፕሮቲን ሳይቀየር እንዳለ ወደ ደም ይገባል እና በዚህ ጊዜ ነው ያን የሚያገኙት። ቀስ በቀስ በሀያ አራት ሰዓት ውስጥ መመጠጡ ቀርቶ ወደ ምግብነት ይቀየራል። ስለዚህ አንድ ጥጃ እንደ ተወለደ ያን ማግኘት አለበት እና ይሄን ሁኔታ ወደ መቶ ዓመት ያህል አውቀ ነው ነበር የዚህን ጥቅም እንዲህም ሆኖ በቂ ኢሚኖግሎብሊን ባለማግኘት ብዙ ጥጆች ይታመማሉ። አንዳንዶቹንም አክመን እናድናለን፣ ግን ወደ አስር በመቶ ያህል ይሞታሉ። ስለዚህ እኔ የተሰጠኝ ጥናት ይሄ ነገር እንዴት አድርጎ መቆም እንደሚችል ነበር የተሰጠኝ መካከሉ ያው አንድ የቀረበው ሀሳብ ለምን ጥጆቹ እንገሩን እንዲጠጡ ከመለመን በዚያውም ጊዜውን ከማሳለፍ በቱቦ ጨጓራ ውስጥ አንጨምርም የሚል ነበር። ያ ጥያቄ ሲነሳ ጨጓራው ሽንፍላና አይነ በጎ ጥጃው ሶስት ሳምንት እስኪሞላው ድረስ አይሰራም የሚል ነበር። ስለዚህ እኔ የተሰጠኝ ይህን ነገር እንዳጣራ ስለነበረ አጣርቼ ጨጓራ እና ሌሎቹም እንደሚሰሩ ስላወቅኩ አንድ ጋለን የሚሆን እንገር እንደተወለዱ እሰጣቸው በሀያ አራት ሰዓት ውስጥ በቂ የበሽታ መከላከያ ሆኖ ተገኘ። በመካከሉ እንገሩ ሁሉ በቂ ስላልነበረው ማን ያንም ማንቆርቆሩ ብቻ ሳይሆን እንገሩም በቂ እንዲኖረው በቂ እንዳለው የሚያጣራ የአንድ ደቂቃ አዲስ ቴስት ፈጠር እንደገና ደግሞ የስጋ ላሞች ስለማይታለቡ ያንኑ የመርመሪያ ዘዴ ለደም አደረው ለዚህ ገበሬው ከተገኘ ወተቱን ካልተገኘ የጥጃውን ደም መርምሮ በቂ መድህን እንዳተገኘ ያጣራል። ያ በቂ ካልሆነ በቱቦ ሰጥቶ ጊዜው ሳልፍበት ጥጃ በቂ መድህን እንዲያገኝ ያደርጋል እና ይሄንም በማድረግ በየዓመቱ አሜሪካና በልዩ ልዩ የዓለም ክፍሎች ሲሞቱ የነበሩትን ጥጆች ወደ ዜሮ በመቶ አወረድኩት። ይህ እንግዲህ የተደረገው በአስራ ዘጠኝ መቶ ሰባ ስድስት በፈረንጆቹ ነው። ያው ባለፉት አርባ ዓመታት ቴክኖሎጂውን ብዙዎቹ ይጠቀሙበታል። አንዳንዱ እርሻ ላይ ጥጃው እንደተወለደ በቱቦ ወዲያውኑ ይሰጠዋል። እዛ ወዲያ ምንም ችግር እንደማይኖረው ስለሚታወቅ ከሌላ አይነት ሁኔታዎች ጋር ተስተካክሎ ጥሩ ደርሷል። በዚህ የተነሳ ብዙ ገንዘብና ሕይወት ማዳን ተችሏል። ይህንኑ ቴክኖሎጂ ሌሎች እንስሳት ለአጋዘን፣ ለዱርም ለቤትም እንስሳት ጥቅም ላይ ውሏል። ገንዘብ ሲታመን ምን ያህል ይሆናል? በተለይ ለአሜሪካን ኢኮኖሚ ከጠቀሜታው አኳያ እንበል ለምሳሌ አሜሪካ በአመት ወደ አራት ሚሊዮን ጥጆች ይወለዳሉ። እዚህ ውስጥ አስር በመቶ አራት ሚሊዮን ነው ነው ያን ያህል ጥጃ ያልቅ ነበር። ስለዚህ ባለፉት አርባ አመታት በአርባ ጊዜ ሲባዛ ያን ያህል ጥጃ ነው ሊተርፍ የቻለው። ጥጃ ብቻ ሳይሆን እንግዲህ እያንዳንዱ ከብት ነው። ከዚያም ሌላ አንድ ጥጃ ጥሩ መድህን ኢሚኒቲ ካለው እድሜ ልኩን ጥሩ ወተት ይወጣዋል። ጥሩ አይነት ዘር ነው እና ብዙ ነገር አለ እና በገንዘብ ቢተመን እንጃ በብዙ ቢሊዮን ዶላርስ የሚሆኑ ናቸው። በዚህ ስራውም ስራው እውቅና አግኝቶ የፓተንት ራይትም አግኝቷል። ከዛም አልፎ እንደዚሁ በእንግሊዝ ሀገርም ተነስቶ የነበረውን የላም ጉንፋን ወረርሽኝ አካቶ ቢያንስ ወደ አስራ ስድስት ቢሊዮን ዶላር አክስሮ የነበረውን ለዛም ሁሉ መድን መሆኑ ሽልማት አብቅቶታል። ይሄስ በኢትዮጵያ ዘንድስ ምን ያክል ተጠቃሚ ነው የዚህን አይነቱ ቴክኖሎጂ በኢትዮጵያም ሆነ ወይም በሌላው አፍሪካ ወይም በማደግ ላይ ባሉ አገሮች ዘንድ ከእንገሩ ጋር የተያዘውን ቴክኖሎጂ ፓተንቱ የተሰጠኝ ለመመሪያዎቹ ዘዴ ነው። እሱም አንድ የአሜሪካና አንድ የእንግሊዝ ፓትን ተሰጥቶኛል ድም ያልከውም እንደ ፉትን ማውዝ ዲዚዝ የሚባል እንደ ላም ጉንፋን አይነት ሀይለኛ በሽታ ነው እንግሊዝ ሀገር ገብቶ በአሜሪካ መንግስት በኩል በእርዳታ መልክ ሄጄ እዛ በሽታውን ያስቆም ነው እና ያ በሽታ በብዙ የአለም ሀገሮች ተፍቷል እና እንደ እንግሊዝ ሀገር ውስጥ በሽታው ከተገኘ ካልጠፋ ብዙ ጉዳት ያስከትላል እዚህ ነው ተረባርበ እንደምንም ማጥፋት የነበረብን በተለይ የአሜሪካ ና እንግሊዝ መካከል ብዙ ዝውውር ስላለ እዛ ካላጠፋ ነው እዚህ መጥቶ ትልቅ ችግር ይፈጥራል እኛ ሀገር አንዱ ችግሩ አሁን ይሄ በሽታ አለ ኢትዮጵያ ውስጥ ሌሎችም ብዙ በሽታዎች አሉ እኔ አንዱ ከትምህርት ቤት ከወጣሁ በኋላ ስራ የነበረው የቫይረስ መከላከያ በሽታዎች ነው ወደ አስራ አራት አይነት የቫይረስ መከላ ዎች ሰራለሁ። አንዱ እኛ ኢትዮጵያ ውስጥ ማድረግ ያለብን ብዙ ኃይለኛ በሽታዎችን ማጥፋት አለብን። እነዚያን ኃይለኛ በሽታዎች ካጠፋን የተለያየ የስጋ አይነት ወደ ተለያዩ ሀገሮች በመላክ ለሀገሪቱ ትልቅ የምንዛሪ ሀብት ይሆናል። ያ በሽታ እስካለ ድረስ በሽታ የሌለበት ወይም ብዙ እንስሳት የሌሉበት ሀገር ማለት ብዙ በሽታ ከብቶች የሌሉባቸው ሀገሮች ነው እንጂ የምንልከው የእኛም ስጋ አይቀበሉም በሽታው ስላለ። ስለዚህ ኢትዮጵያ አንዱ ማድረግ ያለበት እነዛን በሽታዎች ማጥፋት አለብን። እዚህ ላይ ካልተረባረብን አንዱን ትልቅ ሀብታችንን በሚገባ አልተጠቀምንም። የእርሶ ስራ በተለይም በዚህ ከቫይረስ ስራዎች ውስጥ አንዱ በኤችአይቪ ቫይረስ ክትባት መከላከያ ማፈላለጉ ላይም ከተሰማርተው ከነበሩት ጠበብቶች አንዱ እርሶ ነበሩ። በዚህ ረገድ በተለይ አሁን ያለው አዲሱ ወጣት ትውልድ በተለይ በውጭ ሀገር ለሚኖረው የኤችአይቪ ኤድስ እንግዳ ነገር ነው። አንዳንዶች በውልም አይገነዘቡትም። በእርግጥ ኢትዮጵያ እስካሁንም ድረስ እንዳለና የቆየ ነው በሽታው። እንዴት ነበር የሚሰራጨው? በተለይ አዲስ ላሉት ወጣት ትውልዶች ለማስረዳት ምን ቴክኖሎጂ ተደርሷል? ለወደፊቱስ ያለው ተስፋ ምንድን ነው በዚህ ዘርፍ? ይሄኛው እንኳን እንግዲህ እኔ ጉዳዩ ውስጥ የገባሁት የመከላከያ መድኃኒት ስለምንሰራ፣ ኤድስ እንደጀመረ እስቲ ምን ማድረግ ያስፈልገናል በሚል ያንን ስንመራመር ኤድስ ትንሽ ለየት ያለ ሁኔታ ሆኖ አገኘ ነው። ሌላ ጊዜ አንድ መከላከያ ሰርተን የዋይት ሴልስ የሚባሉ የደም ህዋስ እነሱ ናቸው የመከላከያውን አንቲቦዲ ወይም ኢሚኖግሎብሊን ሰርተው ሰውነቱ ከበሽታ እንዲከላከል የሚያደርጉት። ኤድስ ግን ያላወቅ ነው፣ አዲስ ዱብዳ ሆነብን። ኤድስ የሚያጠቃው እነዛን የነጭ ሴሎች ነው፣ ዋይት ሴልስ። ስለዚህ እንዳንከላከል ችግር ፈጠረብን፣ ራሱ መከላከያውን ስለሚያጠቃ እዚያ ላይ ቫይረሱ ራሱን ይቀያይራል። እንደገና ጂንም ውስጥ ተቃልሶ ይደበቃል። ስለዚህ ይሄ ነገር በጣም ብዙ ችግር የሚፈጥርብን መሆኑን አውቀን ነው በዛ ጊዜ የተረዳ ነው። ያለን መከላከያ ህዝቡን ማስተማር ብቻ ነበር። ስለዚህ ህዝቡ በበሽታው እንዳይያዝ በተቻለን መጠን እውቀቱን እናሰራጭ ብለን በሰፊው ነበር ዝግጅቱ የተጀመረው። የአሜሪካ መንግስት በፈረንጆቹ አቆጣጠር በአስራ ዘጠኝ መቶ ሰማኒያ ስምንት አንደርስታንዲንግ ኤድስ የሚል ብሮሹር እንደ መጽሄት አውጥቶ ለእያንዳንዱ ቤተሰብ ተላከ ስለ በሽታው እና እኔም ያኔ ለኢትዮጵያ እንዲጠቅም አንድ ነገር ላውጣ፣ እስቲ ትንሽ እርዱኝ ብል ስላልተባበሩኝ እኔው ራሴ ጽፌ፣ አንድ አራት ገጽ ጽፌ በአማርኛ ሳድል ነበር። ከዚያም ኢትዮጵያ ሪቪው ውስጥ በአስራ ዘጠኝ መቶ ሰማኒያ አንድ አተምኩት፣ እና ያ ሁኔታ ብዙም አልተቀየረም። ከዛ ወዲያ ግን ቫይረሱን ለመከላከል የተለያየ አይነት ህክምና ተደርጎ አሁን በሽታውን ያን ጊዜው የሞት ፍርድ አይደለም። አንድ ሰው የግዴታ ቫይረሱ ስለያዘው ይሞታል ማለት አይደለም። ከበሽታው መከላከል ይቻላል። ዋናው ቁም ነገር ግን እዛ ከመደረሱ በፊት ስለ በሽታው አውቀን አስፈላጊውን ጥንቃቄ ማድረግ ያስፈልጋል። ብዙውን ጊዜ ይሄ በፊት ሲደረግ የነበረው መድኃኒት ሲወጉ መርፌ እየተቀባበሉ በዛ የተነሳ ይጋባ ነበር። ዋናውም አንዳንዴም በግብረ ስጋ ግንኙነት ነው። አንዳንዱም የማይሆን አይነት ነገር ነው። ግን በሽታውን አንድ ወንድና ሴት ተማምነው ከኖሩ ብዙ ሌላ ቦታ ካልሄዱ ራሳቸውን መከላከል ይችላሉ። በዚያውም አስፈላጊ ሆኖ ከተገኘ በኮንዶም መከላከል ይቻላል። ያን ሁሉ እውቀቱን አውቆ የሚፈለገውን ጥንቃቄ አድርጎ መከተል አስፈላጊ ነው። እኔ ያን ጽሁፍ ባቀረብኩበት ጊዜ ኢትዮጵያ ውስጥ የተያዘው ሰው ብዛት ወደ አንድ ሺህ ነበር። ከዛ ወዲያ በሽታው ተስፋፍቶ በአሁኑ ጊዜ ወደ ሰላሳ ስድስት ሚሊዮን ህዝብ በበሽታው አልቋል። ወደ ሰላሳ ስድስት ሚሊዮን የሚጠጋም ሰው በሽታው አለበት። ይሄ ሁሉ አስፈላጊውን እውቀት በማግኘት መከላከል የምንችለው በሽታ ነው። አሁን እንደ ድሮው አይደለም። ብዙ የተለያዩ መድኃኒቶች አሉ፣ በተለይ ምልክቶቹን የሚያድኑ ወይንም የቫይረሱን አስተዳደግ የሚገድቡ እንዲሁም ሆኖ ገና ብዙ ይቀረናል። እንደሚያውቁት በተለይ በርካታ ኢትዮጵያውያን በባህር ማዶ የሚኖሩ ለእረፍት ጊዜያቸውን ለማሳለፍ ወይም የቤተሰብ ጥየቃ ወይም በስራ በንግድ በተለያዩ ምክንያቶች ወደ ኢትዮጵያ ይጓዛሉ። ኢትዮጵያ ውስጥ ከፍተኛ የኤድስ ቁጥር እንዳለ ነው። በተለይ አሁን በቅርብ ሰሞኑን በወጣው የጤና ጥበቃ ሚኒስቴር ስታስቲክስ ላይም በ2017 ላይ የሚያሳየው ያኑ ነው፣ ከፍተኛ ቁጥር አለ። በተለይ በሴቶች ዘንድ የወንዶችም የዛን ያህል ኛ ነው። ከዚህ ከባህር ማዶ የሚሄዱ ኢትዮጵያውያን ወደ ኢትዮጵያ ሲሄዱ ከኤች አይቪ ኤድስ ለመጠንቀቅ በኮንዶም ከመጠቀም ባሻገር ሌላስ ምን ማድረግ አለባቸው ከዚህ አይነቱ በሽታ ላለመለከፍ? እንግዲህ እኔ ቀጥታ ጉዳዩም አይመለከተኝም። ይህንም ብዙውን ጊዜ እንዲሁ በምርምሬ በአንዳንዱ ነገር ስለምከታተል ነው እንጂ በየጊዜው የሚደረገውንም አላውቅም። ግን ያው እስከምናውቀው ድረስ ዋና የሚያዋጣው በበሽታ መከላከል ነው። አንድ ከኢትዮጵያ ጋር የተያዘ ትንሽ ችግር ያለን ይሄ በየቡና ቤቱ ከተገኘው ጋር መተኛት አይነት ጠባ ያለ የመጠጥ እድሜ ገደብ የለውም። ብዙ ሰው ከስካር ጋር የኮንዶምንም መጠቃቀም በወጉ ላያደርግ ይችላል እና እዛዛም ላይ ጥንቃቄ ያስፈልጋል። በተለይ ይሄ ነገር በጣም የተስፋፋ መሆኑን ሰው ካወቀ አስፈላጊውን ጥንቃቄ ቢያደረግ አይከፋም። ኢትዮጵያም ቢኬድ ልክ እዚሁ ሀገር እንደሚደረገው ጥንቃቄ ማድረግ ያስፈልጋል። ሌላው እንደዚሁ ወደ ሕክምናው ዘርፍ ውስጥ ሳንወጣ አንዱም አወዛጋቢ የሆነ በተለይ ደግሞ በኢትዮጵያውያን ዘንድ በበርካታ ወገኖች ዘንድ የተለመደ የአመጋገብ ባህል ቢኖር ጥሬ ስጋ መመገብ ነው። በጥሬ ስጋ ላይ የእርሶ ብርቱ ማስጠንቀቂያ አለት። ጥሬ ስጋ የመብላቱ ከኮሶ ጋር በያያዙ ባሻገር የተለያዩ ጀርሞችም የሚያስከትሉት ችግሮች ምን ይሆናሉ? ጥሬ ስጋ የመብላት ባህል በምን መልክ ነው መቀየር ሊገባው ወይም ሊተካ የሚገባ ይላሉ? እንደሚያውቁት በዓል በደረሰ ቁጥር አሜሪካም ቢሆን እዚያ አውስትራሊያ፣ ወይም ኢትዮጵያም ቢሆን በቅርጫ መልክ በየጓሮ ህገወጥ በሆነ መንገዶች የታረዱ የበግም ሆነ የቁም ከብቶችን እንደዚሁ አሳርዶ የማምጣትና ተከፋፍሎ የመብላት ባህሎች አሉ። ጥሬ ስጋ ስንበላ በጤናችን ላይ የሚያሳድረው ጉዳት ምንድን ነው? ትምህርቴ ይኸው ነበረ። የፖስት ዶክትራል ትምህርቴ እንስሳትን በምግብነት ስንጠቀምባቸው ሊያስከስት የሚችለውን ችግር ነበር። አንዱም ለብዙ ጊዜ የአሜሪካ የእርሻ ሚኒስቴር አንዱ ስራ ይሄ ነበር እና ይሄ የሆነው ምንድን ነው? ወደ መቶ አመት ግድም አሜሪካ ውስጥ ህግ ወጥቷል። ድሮ እንደኛው አገር ሰው በየጓሮ እያረደ ይበላል፣ እና ብዙ ችግር ነበር። በተለይ ከተማ እየተስፋፋ ሄዶ ስለተቸገሩ ህግ አወጡ። ህጉ ምንድነው? ማንኛውም ሰው ያልተመረመረ በንጽህና ያልተዘጋጀ ምግብ እንዳይበላ ተከልክሏል። ከዚያ ጋር የተያያዘ ወደ ስድስት ሺ አራት መቶ የሚሆኑ ኩባንያዎች አሉ አሜሪካ ውስጥ እነዚህ ማመልከቻ አቅርበው የአሜሪካ መንግስት ላይሰንስ ወይም ፍቃድ ይሰጣቸዋል ከዛ ከፍቃድ ጋር የተያያዘ በንጽህና መስራታቸውን ማስመስከር አለባቸው። በየጊዜው መርማሪዎች እያዩት ይደረጋል። ስለዚህ አሜሪካ ውስጥ ያልተመረመረ ጥሬ ስጋ መብላት ያልተመረመረ ስጋ መብላት ክልክል ነው። ግን አንድ ሰው የራሱን ከብት አሳድጎ ራሱ ጓሮም ሁኔትም አሳርዶ መብላት ይችላል። ያ ለቤተሰቡ ብቻ ነው። ያ መብት የተሰጠው ሰውየው የፈለገው እንዲያደርግና እንደ ገበሬነት ራሱን መገብ እንዲችል ነው። ግን ያን ያልተመረመረ ስጋ ሌላ ሰው ማብላት ክልክል ነው የሆነበት ምንድነው? አንድ ከብት ሲታረድ ከሆዱም ውስጥ ከቆዳውም ላይ ብዙ ጀርሞች ወደ ስጋው ይተላለፋሉ። ያንን ስጋ በኬሚካልም በምንም አጥበነው ንጹህ አይሆንም። ስለዚህ ሁልጊዜ ጀርሞቹ አሉ ስጋው ላይ። እነዚያ ጀርሞች እንዳይባዙ የሚከለክለው አንዱ መቀዝቀዝ ነው። ስለዚህ ስጋውን ወዲያውኑ እናቀዘቅዘዋለን። ይህ ጀርሞቹ እንዲተኙ ነው የሚጠቅመው። ሞቅ ባለ ቁጥር ጀርሞቹ ይባዛሉ። ጀርሞቹ ደግሞ ሲባዙ ቶክሲን የሚባል ነገር ይረጭና ያ መርዝነት አለው። እንደ በሽታው አይነት ሰው ሊጎዳ ይችላል። አንዳንዱ መርዝ እኛም እናውቀዋለን። በባህላችን ማፍላት ወይም መቀቀል አያድ ነው። ይሄ እጅጃ ለምንለው ቶክሲኑ ሲበዛ ነው። እና ምንድነው የሚሆነው ጥሬ ስጋ ስንበላ ጀርሞቹ ላዩ ላይ ስላሉ የግዴታ ንጹህ አይደለም። ግን ጥሩ አንቲቦዲ ስላለን በሽታውን ስለምናውቅና መከላከያ ስላለን ብዙውን ሰው ላይነካ ይችላል። ይህ ግን እንደ በሽታው አይነት ነው። እንደ አባ ሰንጋ ውጭ አንትራክስ የሚባለው አይነት አሉ። ሌሎችም ብዙ በሽታዎች አሉ። አንዳንድ ሊስቲሪያ ሊስቴሪያ የሚባሉ ባክቴሪያዎች ቅዝቃዜ ውስጥ ሁሉ ያድጋሉ። በዚህ የተነሳ በተቻለ መጠን ጉን ተከትለን ስጋውም ከታረደ በኋላ በቀዘቀዘ አይነት ቢቆይ ጥሩ ነው። ጥሬ ስጋ ሲበላ እንደ ቁማር ነው። ያ ቁማር ሁልጊዜ ላዋጣ ይችላል። አንድ ቀን ኃይለኛ በሽታ የተገኘ ቀን ብዙ ሰው ሊያልቅ ይችላል። በሌላ በኩል ጥሬ ስጋ ስለተበላ አይደለም። አንዳንዴ የውጭው ነው፣ ብዙ ጀርም ያለበት ውስጡ ደህና ነው። ያን ያህልም የሚያስፈራ አይደለም፣ ግን አደገኛነቱ መታወቅ አለበት። እዚህ ላይ ህዝቡ እንዲያውቅ የምፈልገው አንድ ስጋ የተፈቀደለት ቦታ ተመርምሮ ስጋው ከወጣ ያ ስጋ ጥሩ ለመሆኑ ዋስትና አለው። ግን አንድ ሰው ያንን ከብት ሄዶ አንድ ቦታ ሲያርድ ያንን ኃላፊነት ወስዷል። ስለዚህ ብዙዎቹ ኢትዮጵያውያን በየእርሻው እየሄዱ ያንን በግ ረድልኝ፣ ያንን ከብት ረድልኝ ሲሉ ያንን ከሸጠላቸው ሰው ኃላፊነቱን ወስደዋል። ያ በግ ያ ስጋ አሁን እነሱ እንደ ባለቤትነት ነው የወሰዱት። ስለዚህ ሌላው ሰው ያንን ስጋ በልጦ ቢሞት ያሳረደው ወይም የገዛው ሰው ኃላፊነት ነው። ስለዚህ ይሄንን ማወቅ ይኖርብናል። ምክንያቱም ኃላፊነቱን ከሰውየው እኛ ወስደን ለሌላ ሰው ስናበላ ችግሩን የፈጠር ነው እኛ ነን። አንድ ነገር ቢሆን ህጉ አይደግፈንም። ስለዚህ ያንን ብናውቅ አይከፋም። ከሆነ ጥሬውን ስጋ ከተመረመረበት ቦታ ወስደን ዘሎ አቀዝቅዘን በሚገባው ተጠንቅቀን ሰርተን ብንበላ አይከፋም። እና ይሄ ይሄ ቢታወቅ አይከፋም። ብዙ ሰው ግን እንዲያው ጥሬ ስጋ እንወዳለን ለምን አትብሉ ትለናለህ የሚሉት ነገር አለ። እኔ አትብሉ ማለት የማለት መብት የለኝም፣ ግን ሲበላ ሊመጣ የሚችለውን ነገር እንዲታወቅ ነው ፈልገው። ህጉንም ማወቅ አለብን። በአንድ በኩል ሌሎቹ ራሳቸውን ተከላክለው፣ በየእርሻው ሄደን እረዱልን ናፊናችሁ ብንል እነሱ ህጉን ስለሚያውቁ ሀላፊነታቸውን ወስደው እሺ እናርዳለን አይሉም። ይህንን በግ ይሄን በሬ ግዙና እናብላቸዋለን ነው የሚሉት። ስለዚህ እነሱ ህጉን አውቀው ራሳቸውን ተከላክለዋል። አበሻው ግን ይህንን አያውቅም። ስለዚህ ያ መታወቅ አለበት። በተለይ ይሄንን ማውቆ የአሜሪካ ህግ ነው። የአውስትራሊያውያን አላውቅም ግን፣ ከዚህ የሚርቅ አይመስለኝ፣ ተመሳሳይ ነው። ስለዚህ አማራጭ ዋነኛ የሚሆን መፍትሄ የአመጋገብ ባህልን ከመቀየሩ አኳያ ሙሉ በሙሉ የጥሬ ስጋን ግፍ አርጎ መተዉ አንድ የተሻለ አማራጭ ይሆናል? ወይስ በዛ ምትክ ከጥንቃቄና ከመድኃኒት ጋራ መመገብ፣ በተለይ ከእርሻ የሚመጡትን መተዉ እንደ አንድ መፍትሄ ሊሆን ይችላል? ወይስ ቁርጥ ባለ መልኩ የመጋገብ ባህልን ቀይሮ ሙሉ በሙሉ በሰለ ስጋን ወደ መብላቱ ቢሄዱ ነው የተሻለ የሚሆነው? ለእርሶ ከባለሙያነቱ አኳያ ምን አይነት ምክረ ሀሳቦችን ነው የሚለግሱት? የጥሬ ስጋስ መመገብ ፋይዳው ምንድን ነው? ለጤና ከሚሰጠው አኳያ ከበሰለ ስጋና በጥሬ ስጋ መካከል ያለው ልዩነትስ ምንድን ነው? ጥሬው የተሻለ ምግብነት አለው ግን፣ የግዴታ ደግሞ ስለ በሰለም ምግብነቱን አጣ ማለት አይደለም። በሌላ በኩል ጥሬውን ስጋ በልተው የሚጥማቸው ሰዎች ስላሉ ያ ቢበላ ምንም አይደለም፣ ግን አስፈላጊው ጥንቃቄ ይደረግ ነው። አንደኛ ከብቱ በተመረመረበት ቦታ ከታረደ፣ ለምሳሌ የኮሶ እንቁላል እንዳይኖረው ተመርምሮ ነው የሚወጣው። የኮሶ እንቁላልም ቢኖረው ለምሳሌ ለሁለት ሳምንት ስጋው በኃይል ከቀዘቀዘ ኮሶ እንቁላሉ ይሞታል። ስለዚህ እንደዚህ አይነት ዝግጅት አለ። በሌላ በኩል ጀርቦንቹ ያሉት ብዙውን ጊዜ ውጭውን ነው የስጋው ውስጡ ንጹህ ነው። ከብቱ ተመርምሮ ከታረደ ስጋው ንጹህ ነው። ያንን ስጋ እንደ ምግብ ከመብላት ምንም አይነት ችግር የለም። ያ መበላት ይችላል። ግን ነገሩን ማወቅ ያስፈልጋል። ጥንቃቄ ያስፈልጋል። በሌላ በኩል ያ ከብት ተመርምሮ አለ እና ስጋው ጥሩ ነው ወይም ንጹህ ነው ማለት ዋስትና የለውም። ምክንያቱም አንዳንዱ በሽታ ከብቱን ይዞት እያለ ካረድ ነው እዛ ጊዜ ላናየው ስለምንችል በሽታው ውስጡ ቢኖር እና ሰው ቢሞት አደጋ ሊያመጣ ይችላል። መቀቀሉ ግን ያንንም ትንሽ ያጠፋዋል። ስለዚህ የተሻለ ሁኔታ ነው። ይህንን ባህል የለመዱ ሰዎች በተለይ ትቡ ማለት ትክክል አይደለም፣ ግን በጥንቃቄ ስራ። ለምሳሌ ስጋው በየቦታው በልኳንዳ ውስጥ እያደገ ወይም እዛው እያለ ዝንቦች እያረፉበት ያንን እየቆረጡ መብላት ትንሽ ደስ አይልም። ስለዚህ በአንድም በኩል ስጋውን ማቀዝቀዝ አለ። ማቀዝቀዣው፣ ቴክኖሎጂው አለ። በወጉ ቢቀዘቅዝ ለሰውም ዓይን ደህና ነው። እዚህ ሀገር እንደሚደረገው ስጋው ተፈይቶ ተመርምሮ ነው የሚወጣው። ያ የተፈጨው ስጋ በወጉ ቀዝቅዞ ነው ሰው የሚወስደው። እዚያውም የተወሰነ ጊዜ አለው። ያን ያንን ህጉን ተከትሎ መጠቀም ይቻላል። በሌላም በኩል የኮሶውም ነገር አንዱ ኮሶ እስከ ሀያ አምስት ሜትር ሊያድግ የሚችል ብዙ አመት የሚኖር ነው። ግን አንድ ሰው አንድ ኮሶ ካለው አንድ ብቻ ነው የሚኖረው እና ከራሱ ተፈንክሎ ከወጣ ሌላ ይዘውም በሌላ በኩል ራሱ ኮሶውን ለመቀነስ ሰው በየሰገራ ቤቱ ቢጸዳዳ ይሻላል፣ ዝም ብሎ በየሜዳ ከማድረግ። ስለዚህ ከነገሩ ጋር የተያያዙትን ነገር አውቆ በጥንቃቄ መጠቀም አለብን። እንደዛ ነው ባይነኝ።